የኢትዮጵያን የተፈጥሮ መስህብና ቅርሶች፣ የህዝቦቿን ባህል ልማድ፣ ወጎችና አኗኗር፣ እንዲሁም ሃይማኖታዊ ስርዓቶች፣ ማራኪ የመልክዓ ምድራዊ ትዕይንት በካሜራው መነጽር ቀርጾ ያስቀረውን ለአንባቢያን እይታና ንባብ ካበቃ ወጣት ባለሙያ ጋር የጀመርነውን ወግ ሁለተኛ ክፍል ነው በባህልና ማኅበረሰብ ለምሽቱ ይዞ የቀረበው እንግዳው። እሱ ባለው መዓዛ ይባላል። ነዋሪነቱ እዚህ ዩናይትድ ስቴትስ አሌክዛንድሪያ ከተማ ሲሆን ባለፉት አስር ዓመታት ውስጥ ለበርካታ ጊዜያት በተለያዩ በተደጋጋሚ የተለያዩ የኢትዮጵያ ክፍሎችን በመጎብኘት ያነሳቸውን ፎቶግራፎች ያካተተ የፎቶግራፍ መጽሐፍ አሳትሟል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያነጋገረው። ቀደም ሲል ካቆም በትን መጽሐፍ ለመሆኑ መጽሐፍ በዋናነት የተጻፈው አንባቢ የመጽሐፍ ባል አድራሻ ማን ነው? ለመናገር መጽሐፉ በንግድ ጥናት የተመሰረጠ እቅድ ይዞ የተነሳ መጽሐፍ አይደለም። እንደ ገለጽኩት በምኞትና አስፈላጊነቱን በማመኔ የተሰራ የግል አስተዋጽኦ ነው። ስለዚህ የስራውን ጥራትና የስራውን ይዘት አይቶ ስሜቱ የሚነቃቃ ሰው የዛ መጽሐፍ ተጠቃሚ ነው ብዬ ነው የማስበው። ይሄ ምናልባት በሌላ ሁኔታ መመልከት እንችላለን። እንዲህ ያሉ መጽሀፍት የሚሰሩበትም ደረጃ ጥራትም ሆነ ሁኔታ ዝግጅቱን ጨምሮ በተለየ ሁኔታ መታየት የሚችል ነው ከተለምዶ መጽሀፍት ይለያሉና፣ የፎቶግራፍ ምስሎች፣ ታሪካዊ ሁኔታዎችን የሚተርኩ ጽሁፎች የተካተቱበት ነው። እስኪ ያስረዳን ከመጽሐፍ ማንበብ ልማድ ለእንዲህ ያሉ ጉዳዮች የቀረበ ስሜትን ከመፍጠር አንጻር መጽሐፍ ንባብ ከመዳበር አለመዳበርም ጋር እያያዛልና በዋናነት መጽሀፍ ያነጣጥርባቸዋል ምትላቸው። አዎ ያነሳው ነገር መቼም የብዙ ኢትዮጵያ ችግር ነው። የማንበብ ልማዱም የለም። ይሄ ትልቅ ችግር ነው። ግን ለዚህ መጽሐፍ ተጠቃሚ ናቸው ብዬ የማስባቸው አንደኛ ነገር እኛ ራሳችን ኢትዮጵያኖች ራሳችን ታሪካችንን ማወቅ አለብን ብዙዎቻችን ከከተሞች ከአዲስ አበባ ከተማ ወይ ከተለያዩ ከተሞች ዘለቅ ብለን የምናውቀው ነገር የለም እና ገጠሪቱ አይን ኢትዮጵያንም ከፈት አድርጎ ማየት ግዴታችን ነው ብዬ ስለማስብ ለእኛ ፍላጎትም ሊኖር ስለሚችል ለእኛም የሚሆን ነው የሚል ነው እንግዲህ ለኢትዮጵያኖችም በብዛት ደግሞ ውጭ ሀገር ለሚኖሩ ኢትዮጵያኖች ይህን መጽሐፍ ሊጠቀሙበት ይችላሉ ብዬ ነው የማስበው ከዛ ባለፈ ደግሞ የውጭ ሀገር ሰዎችንም ቢሆን ኢትዮጵያን ለማስተዋወቅ የሚጠቅም መጽሐፍ ነው ብዬ እማም ነው መጽሐፉ ቅድም እንደገለጽ ነው ፎቶ ብቻ ሳይሆን ገላጭ ጽሁፎችም አሉት አብረውት ስለዚህ በአጠቃላይ ለኢትዮጵያኖች ብቻ ሳይሆን ለውጭ ሀገር ሰዎችም የሚረዳና ኢትዮጵያ የቱሪዝም ሀብቷን የሚያስተዋውቅ ነው ብዬ ነው እማም ነው የቀረበበትም ቋንቋ እንግሊዝኛ መሆኑ የበለጠ ቅርብ ያደርገዋል። በጣም ትክክል። እሱ ባለው ከቱሪዝም ሀገር እንዲጎበኝ ታሪክ እንዲታወቅ ከሚታሰብበት ትልቅ እሳቤ ወይም ትልቅ ውጥን አንጻር ሌላ አንድ ገጽታ አብረው ይነሳል። አንዳንድ የተደበቁ የራሳቸውን መንገድ የሚከተሉ የህዝባና ነዋሪ ባህሎችን ከሚገባው በላይ በቱሪዝም ስም አለማጋለጥ፣ አንዳንዴም ያናኗር ዘይቤያቸውን እስኪ ለውጥ ድረስ ተጽዕኖ ማድረግ የሚል ቱሪዝምን ለማስፋፋት ከሚደረገው ጥረት በትይዩ የሚታይ አንዳንዴም የሚጋጭም ይመስል ሀሳብ አለ። በተቃርኖ የሚቀመጡ ሀሳቦች ናቸውና ቱሪዝምን ለማስፋፋት የሚደረግ ጥረት ላይ እንዲህ ያለው ያንተ አይነት መጽሐፍ፣ ባህልን ለማስተዋወቅ ይረዳል ብለን መስማማት እንችላለን። በሌላ በኩል ደግሞ የህብረተሰብን ባህል አላግባብ አጋልጦ መስጠት አንዳንዴም እንደ ስሜታዊ ለሆነ ነገሮች ገፋፍቶ የማውጣት ሁኔታ ሲተች ይታያል። ና እንዴት ታስታረቀዋለ? እንግዲህ ይሄ መቼም ጠለቅ ያለ እና ጥሩ ጥያቄ ነው። እኔ የቱሪዝም አሁንም ተማሪ ነኝ ብዬ ነው ማስበው። ነገር ግን አሁን ባለኝ ግንዛቤ ጥያቄውን ለመመለስ ያህል በሀሳብ ደረጃ የቱሪዝም እንቅስቃሴ ለአንድ ሀገር ወይም ለአንድ ህብረተሰብ መጥፎ ነው ብዬ አላምንም። እንደውም ጥሩ ነው ብዬ ነው ማምነው። የቱሪዝም ችግር ሆኖ የሚታየኝ ነገር አንዱ ምንድን ነው? የቱሪዝም ሀብቶች በማስረጃ ወይም በትክክል መጻፍና መታየት አለባቸው። በትክክል ያልተጻፉ ነገሮች ችግር ያመጣሉ ብዬ ነው ማምነው። እኛ የራሳችንን ታሪክ ራሳችን መናገርና መጻፍ ስንችል፣ በቃል የሚነገሩ በአይን የሚታዩ ነገሮችን ብቻ ሳይሆን አገራዊ እና ባህላዊ ገጽታቸውን አብረን እንገልጻለን ብዬ ነው ማስበው። እዚህ ላይ እንደው አንድ ምሳሌ ላንሳልህና በቅርብ ያነበብኩት ነገር ነው። አንድ የውጭ ሀገር ሰው የደብረ ዳሞ ገዳምን አገባብ ወይም የደብረ ዳሞን አወጣጥ ሲገልጸው በድንጋይ ላይ የመውጣት ስፖርት ብሎ ነው የገለጸው። ጽሑፉ ላይ ይሄ እንግዲህ ለእኛ የሃይማኖቻችን ጥንካሬና ጽናት የሚያሳይ ሚስጥር ነው ለኛ። ስለዚህ እኛ ታሪካችንን መጻፍ እና መናገር መልመድ አለብን። እኛ እስካልቻልን ድረስ በወጉ አይገለጽም። የተለየ ገጽታ ይላበሳል ነው ምትለው? ትክክል፣ ያ ነው እንግዲህ እኔ መጥፎ መስሎ የሚታየኝ የሚያስማማ ይመስለኛል። ይህን በምሳሌ እናስደግፍና ለውይይት ያነሳ ነውን ነጥብ አንተ በግልህ ተሞክሮ በዚህ ሰዓት መጽሐፉን የማየት እድል የሌላቸው አድማጮች ለማያውቁ ባህልን በማይጎዳ መልኩ በአግባቡ ማስተዋወቅ በሚችል መልኩ የተፈጥሮውንም የአኗኗር ዘይቤውንም የሚገልጹ ፎቶግራፎች ናቸው እዚህ ውስጥ የተካተቱት። ነገር ግን በዚህ ሁኔታ ውስጥ የገባህና የግልህን አስተዋጽኦ እያበረከትክ እያለህ በመሆኑ ነው ይህን ጥያቄ ማነሳለህና ወደ ደቡብ አካባቢ ለምሳሌ ኢቫንጋዲ የሚባለውን የኑሮ ዘይቤ በተለያየ መልኩ ተስሎ እናያለን። የአዘፋፈን ባህላቸው፣ አጨፋፈራቸው፣ ሌሎች እርስ በርስ የሚገናኙባቸውን ሁኔታዎች ስሜታዊ በሆነ መልኩ ሲቀርቡ እንመለከታለን። በመጽሐፍም በፎቶግራፍም በቪዲዮዎችም። ከዛ አንጻር ባህልን ገፍቶ ከፍቶ የመግባት ሁኔታ አላስፈላጊ የሆነ ተጽዕኖ እያሳደረ ነው የሚለው ክርክር ያለውና እሱን እንዴት ትመለከተዋለህ? በንሳው ምሳሌ ለመሄድ የቫንጋዲ የደስታ መግለጫ ጭፈራ ነው። ህብረተሰቡ ውስጥ ላሉ ሰዎች የራሳቸው አኗኗር ነው። በአጠቃላይ ጥያቄውን ለመመለስ በጣም የገፉ ነገሮች ያን ያህል የምደግፍ አይመስለኝም። እንደውም አንዳንድ ጊዜ ጎብኚውም ከእነሱ ይማራል ብዬ ነው የማስበው። ቀደም ብለን ባነሳናቸው ነጥቦች ውስጥ እንደ ገለጽከው ሀይማኖታዊ ይዘት ያላቸው ወይም የሀይማኖት ቦታዎችን ጉብኝት የሚመለከት በዓላትን የሚመለከት ቅድም የገለጽከው ደብረ ዳሞ የድንጋይ ተራራው ተንጠላጥሎ ሲወጣ ያለ ምስል የሚያሳይ አንዳንዱ የሚታወቁ አንዳንዱ ሌሎች ቦታዎች ያላየናቸውም ያንተ ካሜራ ያስቀራቸውን የመልካምድር አቀማመጥን የሚገልጹትን ጨምሮ እናያለን። በግል ግን ፎቶግራፎችን በምታነሳበት ጊዜ ይሄ ያንተንም እይታ አሻራዎች እንደመመርመር ተመልሶ በዛ ሰዓት እና ቦታ እንደሚሄድም ነውና በዛ ሰዓት ታይ የነበረውን በካሜራው መነጽር ትመለከት የነበረውን በስዕል ከያዝከው እኩል ያን ስሜት አሁን መጻፍን ለሚያገላብጥ አንድ አንባቢ ልታካፍል ሞክራሃል። ምንድን ነበረ እነኚህን ፎቶግራፎች በምታነሳበት ጊዜ የነበረ አንድ ቀን መጽሐፍ ሆኖ ታትሞ ለሌሎች ይደርሳሉ የሚል ሀሳብ ነበረ? ፎቶዎቹ የተነሱት ከኢትዮጵያ አቆጣጠር ከ1997 ጀምሮ ነው እና መጀመሪያ ስጀምር በእንደዚህ አይነት ሁኔታ ይዘጋጃል ብዬ ምንም ያሰብኩት ነገር አልነበረም። ስለዚህ እኔ የፈለግኳቸውን እኔ የምወዳቸውን ነገሮች ነበር ለራሴ ስል ያነሳኋቸው ነገሮች ነበሩ። ነገር ግን ፎቶዎቹ ሲበዙና ፍላጎቱን ሲመጣ እንደዛ ቅድም እንዳልኩት ደግሞ አስፈላጊነቱ ሲታየኝ ይሄንን ወደ ስራና ወደ መጽሐፍ ለመቀየር ከወሰንኩ በኋላ የማነሳቸውን ፎቶዎች የእኔም ብቻ ፍላጎት ሳይሆን የሌላውም ህዝብ ፍላጎት አለው የሚባሉ ታሪካዊ ቦታዎች መልካምድሮች ያሉትን አንስቻለሁኝ። በስሜት ቀስቃሽነታቸው በእውነት ከመጽሐፉ ርዕስ መነሳት ትችላለህ። ስሜት ቀስቃሽ ጉዞዎች ነው የሚለው መጽሐፉ። ይሄ ደግሞ የሚያሳይ ምንድነው የኢትዮጵያን ገጠር ያየ ሰው ይህን የሚያውቀው ነው። መጀመሪያ ወይ ፊትለፊትህ የምታየው ነገር ሁልጊዜ ቀጥሎ ለምታየው አጓጊ ነገር ነው። በዛ የተነሳ ነው እንግዲህ ይህንን ርዕሱንም ስሜት ቀስቃሽ እንዲባል ያደረኩት። ይሄ ደግሞ መጽሐፉ ላይ ያሉት ፎቶዎች በሙሉ ለሚያዎች ስሜት እንደሚቀሰቅሱ እተማመንበታል። ለመሆኑ ምን ያህል ጊዜ ፈጀ? እንደነገር ክን በአመታት ውስጥ የተከማቹ ፎቶግራፎች ናቸው። ግን ብዙ ቦታዎችን እንደማካለልህ በመጽሐፍህ ከደቡብ እስከ ሰሜን ያለውን የተለያዩ የሚታወቁ ትልልቅ የታሪክ ዳራ ያላቸውን አካባቢ ጨምሮ አዳዲሶችንም ጎብኝትሃል። ካሜራህ የብዙዎቹን ጉዞህን መስመሮች አካቷልና በጉዞ ብቻ ብትለካው ምን ያህል ጊዜ የፈጀ ጉዞ ነው? እነኝም ቦታዎች ያዳረስከው። ውይይታቸው አልተቋጨም። ከአንድ ሳምንት ጊዜ በኋላ በባህልና ማህበረሰብ ዝግጅት እናቀርባለን።